አድማጭ ተመልካቾቻችን የጋቢና ቪኦኤ የሐሙስ ምሽት ህዳር 30 2014 ዓ ም ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። መርሃ ግብሩን በመምራት ኤደን ገረመ፣ አቀናባሪያችን ንጉሱ ታምሬ፣ እንዲሁም ከምሽቱ ተረኛ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስታውቃችሁ። ይሄ ጦርነት በጨለማ ውስጥ እየተካሄደ እንደሆነ ማስታወስ ያስፈልጋል። በውጊያ ቦታ ገለልተኛ ዘገባ በሌለበት መረጃ ማግኘት በጣም አስቸጋሪ ነው። ክራይሲስ ግሩፕ የተሰኘው አለም አቀፍ ቀውስ አጥኚና ተንታኝ ተቋም የአፍሪካ ቀንድ ኃላፊ የሆኑት ሙረቲ ሙቲጋን ነው የሰማችሁት አማጽያኑ የትግራይ ኃይሎች ይዟቸው ከነበሩት ቁልፍ የአማራና የአፋር ከተሞች መልቀቃቸውን ተከትሎ አለም አቀፉ ማህበረሰብ በመዲናዋ አዲስ አበባ ከተማ ላይ ሊደርስ ይችላል በማለት የነበረው ስጋት ቢቀርፍም ጦርነቱ ግን አሁንም ድረስ በሺዎች የሚቆጠሩ ሰዎችን ህይወት ዋጋ እያስከፈለ ነው ይላሉ በዚህ ዙሪያ በሽቱ ከሳቸው ጋር ቆይታ አድርገናል። በሌላ ዘገባ ደግሞ ኩሉ ሰብ ፍቅሪ ኢሉ እንተዝዝምር ክሳብ ታ ናይ ዕምርኻ መወዳእታ ሲ ሁሉም ሰው ስለ ፍቅር ቢዘምርና እስከ ህይወቱ ፍጻሜ በፍቅር ቢጓዝ ህይወት ጥሩ ትሆን ነበር። ታሪካዊውና አንጋፋው የፍቅር እስከ መቃብር መጽሐፍ በትግረኛ ቋንቋ ተተርጉሞ ለንባብ በቅቷል። ይህንና ሌሎች ዘገባዎችንም ይዘናል። ሙዚቃን ሰዓት እንዳፈቀደ የምናሰማችሁ ይሆናል። በድጋሚ አብራችሁን እንድታመሹ እየጋበዝን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ የሚገኙ መጋዘኖቹ በመዘረፋቸው ምክንያት በሁለት ከተሞች ውስጥ የነበረውን የምግብ ስርጭት እንዳቆም አስታውቀዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ የድርጅቱ ሰራተኞች መሳሪያም ጭምር ማስፈራሪያ ስለደረሰባቸው ዘረፈውን ማስቆም እንዳልቻሉ በትናንትናው ዕለት አስታውቀዋል። በዚህም ምክንያት ድርጅቱ በደሴና ኮምቦልቻ ከተሞች የነበረውን የምግብ ስርጭት አቁሟል። ከሁለቱ የአማራ ክልል ከተሞች የተዘረፉት ምግብ ነክ ቁሳቁሶች ውስጥ የምግብ እጥረት ለገጠማቸው የተሰማቸው ህጻናት የሚውሉ እንዳሉበትም ተገልጸዋል። በኮምቦልቻ ከተማ የተፈጸመውን ዘረፋ ያከናወኑት የትግራይ ኃይሎች አባላት መሆናቸውን ከአካባቢው ህዝብ መካከል የተወሰኑትም ተሳታፊ እንደነበሩ ዱጃሪግ ተናግረዋል። የትግራይ ነጻ አውጪ ግንባርና አጋር የሆኑት ኃይሎች ባለፈው ሐምሌ ወር የፌዴራሉን ኃይል ከትግራይ ክልል ገፍተው ካስወጡ በኋላ ኢትዮጵያ መንግስት በራሱ ውሳኔ ከክልሉ እንደወጣ በወቅቱ አስታውቋል። እንቅስቃሴያቸውን ወደ አማራና አፋር ክልሎች አስፋፍተው ነበረ። ለ13 ወራት በቆየው ጦርነት ምክንያት በእነዚህ ክልሎች ምግብ እጥረት ተከሰ የተባበሩት መንግስታት ድርጅት 94 ሚሊዮን ህዝብ አስቸኳይ የምግብ ድጋፍ እንደሚያስፈልገው አስታውቀዋል። በሌላ ተያዥ ዜና ማክሰኞና ረቡዕ ዕለት አማራ ክልል ውስጥ ሶስት የዓለም ምግብ መርሃግብር የጭነት መኪኖች የጦር አገልግሎት እንዲሰጡ በጦር ሰራዊት አባላት ታዘው ለዚሁ ዓላማ ውለዋል በማለት ቃል አቀባዩ ድርጊቱን አውግዘዋል። በድርጅቱ ሰራተኞች ላይ የደረሱ ወከባዎችንም ተቀባይነት የላቸውም ብለዋል። የእርዳታ አቅርቦቶችን፣ ተቋማትን፣ ቁሳቁሶችንም ሆነ መኪኖችን ማጥቃት፣ ማውደም፣ አግባብ ያልሆነ አገልግሎት መዋል የተከለከለ ነው ሲሉ አጽንኦት ሰጥተዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የፌዴራሉን መንግስት ከካርቦን ልቀት ነጻ የሚያደርጉትን የኃይል አማራጮች እንዲያሳድግና እንዲገዛ የሚያግዘው ህግ አጽድቀዋል። ይህ ህግ አስር ዓመት ባልሞላ ጊዜ ውስጥ የግሪን ሃውስ ልቀትን በ65 በመቶ ይቀንሳል። ሙሉ በሙሉ በኤሌክትሪክ የሚሰሩ መኪኖችን ስምሪትም ይጨምራል ተብሏል። አዲሱ የባይደን ህግ በ2030 የጎርጎዛኑ ዘመን ሁሉም የመንግስት ህንፃዎች መቶ በመቶ ከካርቦን ነጻ የሆነ የኤሌክትሪክ ኃይል እንዲጠቀሙ፣ በ2035 ደግሞ በሀገሪቱ ውስጥ የሚንቀሳቀሱ መኪኖች የኤሌክትሪክ ኃይል እንዲጠቀሙ፣ የፌዴራሉ መንግስት የሚገዛቸው ቁሳቁሶችና አገልግሎቶች ደግሞ በ2050 የጎርጎዛኑ ዘመን ሙሉ በሙሉ ከካርቦን ነጻ እንዲሆኑ ይደነግጋል። ዩናይትድ ስቴትስ ከባድ የሰብዓዊ መብት ጥሰት ይፈጽማሉ ባለቻቸው በኢራን፣ ሶሪያና ዩጋንዳ በሚገኙ በርካታ ግለሰቦችና ተቋማት ላይ ማዕቀብ መጣሏን አስታውቃለች። ማዕቀቡ የወጣው የዲሞክራሲያ የሚደረግበትን ሳምንት ምክንያት በማድረግ መሆኑን የዩናይትድ ስቴትስ የገንዘብ ሚኒስተር ባወጣው መግለጫ አስታውቋል። ማዕቀቡ ዲሞክራሲያዊ ስርዓትን ባለማክበር ጭቆናን አስፍነዋል ሰላማዊ ተቃዋሚዎችን አፍነዋል ከተባሉት እንደ ኢራን እንዲሁም የኬሚካዊ ጦር መሳሪያዎችን በሰላማዊ ዜጎች ላይ ተጠቅመዋል ከተባሉት እንደ ሶሪያ ካሉ ሀገሮች ጋር የተሳሰሩ ግለሰቦችና ተቋማትን ኢላማ ያደረገ መሆኑን መግለጫው አመላክተዋል። የማዕቀቡ ውሳኔ በዩናይትድ ስቴትስ ውስጥ ያሉትንና በማዕቀብ ውስጥ የተካተቱትን የግለሰቦችን ሀብት በሙሉ የሚያግድ መሆኑም ተገልጿል። በማዕቀቡ ውስጥ ከተካተቱት ግለሰቦች ውስጥ የዩጋንዳው የወታደራዊ ደህንነት ኃላፊ ሜጀር ጀነራል አቤል ካንዲሆ የሚገኙበት ሲሆን ማዕቀቡ የተጣለባቸው በሳቸው አስተዳደር ስር በተፈጸሙ የሰብዓዊ መብት ጥሰቶች ምክንያት መሆኑ በመግለጫው ላይ ተጠቅሰዋል። ግዙፉ የመረጃ መፈለጊያ አውታር ጎግል በመጠናቀቅ ላይ ባለው የጎርጎሳውያኑ ዓመት በብዛት ጎብኚዎች የፈለጓቸውን መረጃዎች ይፋ አድርጓል። በዩናይትድ ስቴትስ በርካታ ሰዎች የፈለጉት ቃል ኤንቢኤ ሲሆን ምክንያቱ እስካሁን ግልጽ አልሆነም። ከዚህ በተጨማሪ ብዙ ጎብኚዎች በቅርቡ በሞት የተለየውን የሙዚቃ ሰውን ዲኤምኤክስን፣ በሰው እጅ ህይወቷ የጠፋውን ጋቢ ፒቴቶ እና አሱን እንዳጠፋ የተነገረው የወንድ ጓደኛ ብራንድ ላውንድሪን የሚመለከቱ መረጃዎችን በብዛት አስሰዋል። ባለፈው ዓመት በርካታ ሰሰዎች የተደረጉበት ቃል ኮቪድ ሲሆን ሳይሆን በዚህ ዓመት ግን ያለ አሳሽ አልነበረውም ተብሏል። ከዜናዎቹ ጋር ሀብታሙ ስዩም ነበረ። እናመሰግናለን። ጋቢና ቬ የሐሙስ ምሽት ህዳር 3 2014 ዓ.ም ምሽት መሰናዶ ይቀጥላል። የምሽቱ ተረኛ አስተናጋጅ ቤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። አማጽያኑ የትግራይ ኃይሎች ይዘዋቸው በነበሩት ቁልፍ የአማራና የአፋር ከተሞች መልቀቃቸውን ዓለም አቀፉ ማህበረሰብ በመዲናዋ አዲስ አበባ ከተማ ላይ ሊደርስ ይችላል በማለት የነበረውን ስጋት ቢቀርፍም ጦርነቱ ግን አሁንም ድረስ በሺዎች የሚቆጠሩ ሰዎችን ዋጋ እያስከፈለ ነው ሲሉ ክራይሲስ ግሩፕ የተሰኘው ተቋም ዓለም አቀፍ ቀውስ አጥኚ ተቋም የአፍሪካ ቀንድ ኃላፊ የሆኑት ሙረቲ ሙቲጋ ተናግረዋል። ሙቲጋ ከአሜሪካ ድምጽ ጋር በነበራቸው ቆይታ በኢትዮጵያ ያለው ፖለቲካዊ ችግር በውይይት ካልተፈታ ግጭቱ ስር ሰዶ ኢትዮጵያ ልትወጣ ከማትችለው ችግር ውስጥ ሊከታት ይችላል ሲሉ ተናግረዋል። ከሳቸው ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል። ሚስተር ሙቲጋ የኢትዮጵያን ጋቨርመንት አመሰግናለው። በአማራና በአፋር ክልል አማጽያኑ የትግራይ ኃይል ተቆጣጥረዋቸው የነበሩ ቁልፍ ከተሞች ነጻ መውጣታቸውን የኢትዮጵያ መንግስት በዚህ ሳምንት አስታውቋል። ሕወሓት በበኩሉ ከተሞቹን ለስልታዊ ማፈግፈግ ጥሎ መውጣቱን ገልጿል። እነዚህን ሁኔታዎች እንዴት ያዩዋቸዋል? in the course of the conflict which began last November ጦርነቱ ባለፈው አመት ጥቅምት ከጀመረ ጊዜ አንስቶ ብዙ ሁኔታዎች ተቀያይረዋል። ሆኖም የትግራይ ኃይሎች ከአዲስ አበባ 200 ኪሎ ሜትር ርቀት ላይ ሆነው ወደ መዲናዋ ለመድረስ ከነበራቸው ይዞታ አንጻር ለአዲስ አበባ ያደላ እጅግ ከፍተኛ ለውጥ ነው የታየው። የትግራይ ኃይሎች ይዘዋቸው ከነበሩትና በተለይም የውጭ ኤምባሲዎች አዲስ አበባ ላይ ጥቃት ሊኖር ይችላል ብለው እንዲፈሩ ካደረጓቸው እንደ ደሴና ኮምቦልቻ ካሉ ቁልፍ ከተማዎች ለቀው ወጥተዋል። ይሄ ለአዲስ አበባ ትልቅ ድል ነው። መዲናዋ ላይ ሊደርስ ይችላል ተብሎ የተፈራው ጥቃትም ከዚህ በኋላ አይኖርም። ግን ማስታወስ ያለብን ነገሮች አሁንም አላበቁም። በጦርነቱ ውስጥ ከአንድ ዘንግ ወደ ሌላ ዘንግ የተደረገ ሽግግር ነው። በአጠቃላይ ግን የጠቅላይ ሚኒስትር አብይ ሰራዊት ድል እያደረገ ያለ ይመስላል። በእንግዲህ ህወሀት አሁን የጠቀሷቸውን ከተሞች ጥሎ የወጣው ለሌላ ጥቃት ለመዘጋጀት መሆኑን ገልጿል። ቀደም ሲል እንዳሉት ይዘዋቸው የነበሩትን ከተሞች ለመቆጣጠር ብዙ ህይወትና ንብረት ቷልና በድንገት የስልት ለውጥ አድርገናል ማለታቸው የሚያስከፍለውን ዋጋ እንዴት ያዩታል? ይሄ ጦርነት በጨለማ ውስጥ እየተካሄደ እንደሆነ ማስታወስ ያስፈልጋል። በውጊያ ቦታ ገለልተኛ ዘገባ በሌለበት መረጃ ማግኘት በጣም አስቸጋሪ ነው። ስለዚህ ሁለቱም ወገኖች የሚያወጧቸውን ተቀናቃኝ ትርክቶች ነው የምንሰማው። ያም ሆኖ ግን ጦርነቱ እያስከፈለ ያለው ዋጋ እጅግ ከፍተኛ ነው። መጀመሪያ በጥቅምት ወር ላይ የፌዴራሉ ኃይሎች ወደ ትግራይ ሲገቡ፣ ከዚያ ደግሞ ሰኔ በኋላ የትግራይ ተዋጊዎች ከትግራይ ወጥተው ወደ አማራና አፋር ክልሎች ከገቡ በኋላ በመቶና በሺዎች የሚቆጠሩ ሰዎች ተፈናቅለዋል። የረሃብ ችግር አለ። በጣም ብዙ ሰዎችም ሕይወታቸውን አጥተዋል። ዋናው ነገር ለኢትዮጵያ የሚጠቅማት የዚህ ጦርነት በፍጥነት ማቆም ነው። ምክንያቱም በሕይወትና በንብረት ላይ እያደረሰ ያለው ውድመት ከፍተኛ ነው። የኢትዮጵያ ሰብዊ መብት ኮሚሽን በአማራና በአፋር ክልሎች ባሉ ከተሞች ከፍተኛ የሰብዊ መብት ጥሰቶች መፈፀማቸውን የሚገልጹ ሪፖርቶች እየደረሱት መሆኑንና በቦታው ሄዶ እንደሚያጣራ አስታውቋል። ሆኖም የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ ለእነዚህ ጥሰቶች ትኩረት እየሰጥ አይደለም በማለት እየከሰሰ ነው። ዓለም አቀፉ ማህበረሰብ በአፋርና በአማራ ለተፈጸሙት የመብት ጥሰቶች በቂ ትኩረት አልሰጠም ል። ከተለያዩ ሪፖርቶች እንደምናየው ሁለቱም ወገኖች የተለያዩ ጥቃቶችን አድርሰዋል። በተለይ በሴቶችና ልጃገረዶች ላይ፣ በንብረት ውድመትና፣ ሆን ተብሎ ከተሞችን የማጥቃት የመሳሰሉት ከፍተኛ ክሶችን እያየን ነው። እነዚህ ክሶች አግባብ በሆነ መልኩ በእኩል ደረጃ ምርመራ ሊካሄድባቸው ይገባል። አሁንም ማስታወስ የሚገባን የኢትዮጵያ የወደፊት እጣ ፈንታ በተሻለ ሁኔታ ሊጠበቅ የሚችለው ለእነዚህ ለደረሱት ጥቃቶች በተወሰነ ሁኔታ ተጠያቂነት ሲኖር ነው። ሌላው ማስታወስ የሚገባው ደግሞ በጣም ብዙ ተቀናቃኝ ትርክቶች መኖራቸውን ነው። ስለዚህ የሚደረገው ምርመራ ገለልተኛ በሆነ ቡድን መሆኑም በጣም አስፈላጊ ነው። ኮንግሬስ ላይ ወደፊት ተጣፈንታ ካነሳን ሁሉም የጦርነቱ ተሳታፊዎች የበላይነት እያገኙ መሆኑንና አንዱ ሌላውን እያጠፋ እንደሆነ ነው የሚገልጹትና ና ይህ ጦርነት አቅጣጫ ወዴት እየሄደ ነው? ማብቂያውስ ምን ሊመስል ይችላል? ሁሉም አመራሮች ሊያውቁት የሚገባ ነገርና በተደጋጋሚው የሚገለጸው በጦርነት ቀጣይነት ያለው መረጋጋት ሊመጣ እንደማይችል ነው። በኢትዮጵያ ያለው በዋናነት የፖለቲካ አለመግባባት ሆኖ በውስጡ ያሉት ቡድኖች ልዩነታቸውን በወታደራዊ ኃይል ለመፍታት የወሰኑበት ሁኔታ ነው። እውነቱ ግን አንዳቸውን ሌላኛውን በጦር ሜዳ ሙሉ በሙሉ ሊያሸንፏቸው አይችሉም። በመጨረሻ የሁኔታ የሚፈታው በመነጋገር ነው። ስለዚህ ውይይት ለመጀመር አዲስ አበባ በትግራይ አካባቢዎች ላይ ያስቀምጠውን የሰብአዊ እርዳታ ቀባ ማንሳትና የትግራይ አመራሮች ደግሞ ፍላጎታቸውን በኃይል መጫን እንደማይችሉ ተረድተው ለፌዴራሉ መንግስት እውቅና መስጠት አለባቸው። ባለፉት ወራት ከሆነው የተረዳነው ነገር ማናቸውም በወታደራዊ ኃይል ማሸነፍ እንደማይችሉ ነው። እንግዲህ ቀደም ሲል እንደጠቀስ ነው ህወሀት ይዟቸው ከነበሩት ቁልፍ ከተሞች ለቆ ወጥቷል። የኢትዮጵያ መንግስት ደግሞ እነዚህን ከተሞች መልሶ መቆጣጠሩን አስታውቋል። ይሄ የዓለም አቀፉ ማህበረሰብ ኢትዮጵያ ላይ ያደጋ ስጋት እንዳለ ሲያስታውቅ በነበረው ሁኔታ ላይ ለውጥ ያመጣል? በአጠቃላይ በአፍሪካ ቀንድ ሰላም ላይስ ምን አይነት አንድምታ አለው? እንደሚመስለኝ በቀጠናውም ሆነ በዓለም አቀፉ ማህበረሰብ ሁኔታውን የሚከታተሉ ሰዎች አሁንም ፖለቲካዊ መፍትሄ ለማምጣት ጥረታቸውን የሚቀጥሉ ይመስለኛል። ሁኔታው አሁንም እንደገና እንደመሆኑ ሁሉም ወገኖች በወታደራዊ ኃይል ድል ሊገኝ እንደማይችል ተገንዝበል ተጠቅሟል ብዬ ተስፋ አድርጋለሁ። ያ ካልሆነ አማራጩ ሌሎች ከተሞችንም ጨምሮ ስር የሰደደ ግጭት ነው። ኢትዮጵያ ደግሞ ለዚህ አቅም የላትም። ስለዚህ ዓለም አቀፉ ህብረተሰብ የሰላም አታሞውን መምታት ይቀጥላል ብዬ እጠብቃለሁ። ሞራቲ ሙቲጋ፣ ክራይሲስ ግሩፕ የተሰኘው አለም አቀፍ ቀውስ አጥኚና ተንታኝ ተቋም የአፍሪካ ቀንድ ቅርንጫፍ ኃላፊ በኢትዮጵያ ባለው ወቅታዊ ሁኔታ ላይ ሀሳቡን ስላካፈሉን እናመሰግናለን። እኔም አመሰግናለሁ። ጋቢና ፌ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮ ሳት ላይ እንዲሁም ደግሞ በፌስቡክ ገጻችን ቪ አማሪክ ላይ ና የቪቪ አማሪክ ድረ ገጽ ላይ ታገኟቸዋላችሁ። ፍቅር እስከ መቃብር የተሰኘው የአማርኛ ልብ ወለድ መጽሐፍ ወደ ትግርኛ ቋንቋ ተተርጉሞ ለንባብ በቃ። በአንጋፋው ኢትዮጵያዊ ደራሲ ሐዲስ አለማየሁ የተጻፈው ፍቅር እስከ መቃብር የተሰኘው መጽሐፍ በኤርትራዊ ተርጓሚ መምህር አለም ተምሳሌት ወደ ትግረኛ ቋንቋ ተተርጉሞ በሕዳር ወር መጀመሪያ ላይ ለንባብ በቅቷል። የመጽሐፉ ተርጓሚ መምህር አለም ማየት የተሳነው ነው። በመሆኑ የመጽሐፉን ቅጂ በብሬል ማግኘት ባይችልም በወጋየሁ ንጋቱ የተተረከውን የድምጽ ግጂ ቅጂ በማግኘቱ በታሪኩ ይዘትና ትረካ በመመሰጡ ወደ ትግረኛ ቋንቋ ሰባ ሊተረጉመው እንደበቃ ተናግሯል። የዚህ ትልቅ ስምና ይዘት ያለው የአንድ የአፍሪቃ ተምሳሌታዊ መጽሐፍ መሆኑን የሚጠቅስ የአማርኛ መጽሐፍ ፍቅሪ ክሳብ መቃብር በሚል አርዕስት ወደ ትግረኛ ቋንቋ መተርጎሙ ለትግረኛ ቋንቋ ስነ ጽሁፍ እድገት የማይናቅ አስተዋጽኦ አለው ሲሉ ለአሜሪካ ድምጽ አስተያየታቸውን የሰጡ የትግረኛ ቋንቋ ኤርትራውያን ጸሐፊዎች ተናግረዋል። ብርሃነ በርሀ ዘገባለሁ። በ1950ዎቹ መጀመሪያ በአንጋፋው ኢትዮጵያዊ ጸሐፊ ሐዲስ ዓለማየሁ የተጻፈውና በብዙ ጸሐፊዎችና አንባቢዎች ትልቅ አድናቆትን ያገኘው ለኢትዮጵያ ዘመናዊ ጽሑፍም ፈርቀዳጅ እንደሆነ የሚነገርለት ፍቅር እስከ መቃብር የተሰኘው ልቦወለድ መጽሐፍ ፍቅሪ ክሳብ መቃብር በሚል አርእስት በኤርትራዊ ተርጓሚ መምህር አለም ዘርአይ ወደ ትግርኛ ተተርጉሞ በዚህ ወር መጀመሪያ ላይ ለንባብ በቅቷል። በ1980 በኢትዮጵያ ንገሌ ቦረና የተወለደው የመጽሐፉ ተርጓሚ መምህር አለም ገና የአምስት ዓመት ልጅ እያለ ነው ከቤተሰቦቹ ጋር ወደ ኤርትራ የመጣው። ማየት የተሳነው በመሆኑም የአንደኛ ደረጃ ትምህርቱን በአብርሃ ባህታ የአይነ ስውራን ትምህርት ቤት የመካከለኛና ሁለተኛ ደረጃ ትምህርቱን ደግሞ ማየት ከሚችሉ ተማሪዎች ጋር ተቀላቅሎ በአስመራ ትምህርቱን በመከታተል በ2003 ዓመተ ምህረት ከኮሌጅ ማይነፌ በሰ ቋንቋና ስነ ጽሑፍ መመረቅ ችለዋል። ለአምስት ዓመታት በአስተማሪነት ሙያ እንደሰራና ከ2009 ጀምሮ በኤርትራ የባህልና ስፖርት ኮሚሽን ጽፈት ቤት በተማረበት የሙያ ዘርፍ በመስራት ላይ እንደሚገኝ የተናገረው መምህር አለም በብሬል የተጻፈ የፍቅር እስከ መቃብር ቅጂ ባለመኖሩ የማንበብ እድል ባያገኝም በድምፅ የተዘጋጀ የመጽሐፉን ትረካ አግኝቶ ካዳመጠ በኋላ ግን በታሪኩ ይዘት ተመስጦ ወደ ትግርኛ ሊተረጉመው እንደቻለ ለቪኦኤ ተናግረዋል። የመጽሐፉን ትረካ እያዳመጠ በመሃል ፖዝ እያደረገ ወይ እያቆመና ደግሞ እየሰማ ወደ ትግርኛ እንደተረጎመው በማመልከት ስራው ከባድና አስቸጋሪ ቢሆንም የተፈጥሮ ስጦታውን ተጠቅሞ ችግሩን እንደተወጣው መምህር ዓለም አስረድተዋል። ኣብ ስራሕ ክብድ ዝበለ እዩ ሓቂም ምዝ ዘሎ ባህርያዊ ስንክልና እቲ ዓይንና ክኸውን ዝኽእል ነገር እዝኒና ብዓብዩ እቲ ናይ ምስማዕ ትኽእሎና እዩ ዝበዝሐ ክንሰርሕ ዝኽእለና እሞ ስራው ከበድ ያለ ነው። ማየት የተሳነን ሰዎች ጆሮአችን እንደ አይናቸው ሆኖ ነው የሚያገለግለን። ልዩ የመስማት ተሰጥቶም ስላለንም ታሪኩን እያዳመጥኩ ወደ ትግርኛ እንድተረጉመው ረድቶኛል። የተጠቀምኩበት ሶፍትዌርም በጣም አግዞኛል። በዚህ በተጨማሪ የተራኪ ወጋየሁ ንጋቱ አተራረክም መሳጭ በመሆኑ ስራውን እስክጨርስ ክብደቱ አልታወቀኝም ነበር ብለዋል። አፉን በአማርኛ ቢፈታም የአምስት ዓመት ልጅ እያለ ወደ ኤርትራ በመምጣቱ አማርኛ ከመስማት ውጪ ናገር እንደማይችል የሚናገረው መምህር አለም በቤት ውስጥ ከቤተሰቦቹ የሚሰማውና የሚመለከተው የአማርኛ ፊልም ለስራው መሳካት እንደረዱት አብራርቷል። በመጽሐፉ ምረቃ ላይ ምልከታውን ያቀረበው የፍቅር እስከ መቃብር አርታይ ገጣሚና ጸሐፊ መለስ ንጉሴ ከ30 ዓመት በፊት መጽሐፉን እንዳነበበውና በዩኒቨርሲቲ ቆይታውም እንደ አንድ የአፍሪቃዊ ተምሳሌ ጽሁፍ በኮርስ ደረጃ እንደተማረው በማስታወስ መጽሐፉ ወደ ትግርኛ መተርጎሙ ትልቅ እንደምታ እንዳለው አስረድተዋል። ከም ኣብነት ናይ ኣፍሪቃዊ ስነ ፅሑፍ ሓንቲ እያ ኣብቲ ናይ ኢትዮጵያ ከዓኒ ማስተርፒስ እያ እዚኣ መፅሓፍ እዚኣ መፅሓፉ የኣፍሪቃ ስነ ፅሑፍ ተምሳሌት ነው። በኢትዮጵያ ከተጻፈው መጽሐፍትም እንደ አንድ ማስተርፒስ ነው የሚወሰደው። ስለዚህ እንደዚህ አይነት መጽሐፍ ወደ ትግርኛ መተርጎሙ ትልቅ ነገር ነው ብለዋል። አንጋፋውን ደራሲ ሓዲስ ዓለማየሁን እንደ አንድ አፍሪቃዊ ጀግና ጸሐፊ እንደሚያየውና እንደሚያደንቀው የሚናገረው ገጣሚና ጸሐፊው መለስ ንጉሴ የመጽሐፉ አርእስት በራሱ ትልቅ መልእክት ያዘለ ነው ብለዋል። ሁሉ ሰብሲ ፍቅሪ ኢሉ እንተዝዝምር ክሳብ እታ ናይ ዕምረኻ መወዳእታሲ ብፍቅሪ እንተተኸዱ كلنا نقرأ تبوك زبالي حجي أعوذ الله مس كبير نقرأ تناي سبلو ونجيل كلهم سوء بزمرنا اسكا هيواته بفكر بكواز هيوات عن النبر بطاريكو يالو يسبلو ونجيلنا يبزاب بطاريكم يهنو ميستمرن سبلو ونجيل كترون رو ونطينا فكر المرتا يفيو سرعة سرعة سبران ناتقاوما لفكر يكفلتشو مني النت فكر منيهالتلك نقرندهوني የሚያሳይ ነው። አንድ ማየት የተሳነው ሰው በራሱ ተነሳሽነት ይህን ትልቅ መጽሐፍ ተርጉሞ ለንባብ በማብቃቱ ምስጋና ሊቸረው ይገባል ብለዋል። የአማርኛውንና የትግርኛ ትርጉም ስራውን እንዳነበበ የተናገረው ሌላው በመጽሐፉ ላይ አስተያየቱን የሰጠው ጸሐፊ ዘመንፈስ ኃይሌ በበኩሉ የትርጉም ስራ ለሚተረጎሙበት ቋንቋ እድገት ትልቅ አስተዋጽኦ እንዳለው አስረድቷል። ሁልጊዜ ናይ ትርጉም ስራ ና ብሓደ ቋንቋ ብፍላይ ከምዚኦም ዝኣመሰሉ ጥንታውያን ክላሲካውያን ዝኾኑ ስራሓት ናይ ስነ ፅሑፍ ነቲ ተትርጉም ዝመፀሉ ዘሎ ቋንቋ ሓደ ዓቢ ፀጋ እዩ ካብኡ ብፍላይ በዓል ሓዲስ ዓለማየሁ ዝኣኽሉ ኣርካናት ደረስቲ ከዓ የትርጉም ስራዎች በተለይ ደሞ እንደ ፍቅር እስከ መቃብር ያሉ ጥንታዊና ክላሲካዊ መፅሓፍት ወደ ሌላ ቋንቋ ሲተረጎሙ ለሚተረጎምለት ቋንቋ እንደ አንድ ትልቅ ጸጋ ነው የሚቆጠረው። በተለይ ደግሞ እንደ አንጋፋው ሀዲስ አለማየሁ የራሳቸው ልዩ ያጻጻፍ ስልትና ዘዴ ያላቸው ጸሐፊዎች የህብረተሰቡን ቋንቋ፣ ባህል፣ ፖለቲካ፣ ኢኮኖሚና የመሳሰሉ ነገሮችን በጥልቀት የሚጽፉ በመሆናቸው ለሚተረጎምለት ቋንቋ እድገት ትልቅ አስተዋጽኦ ያበረክታል ብለዋል መምህር አለም። የፍቅር እስከ መቃብር መጽሐፍ ይዘቱንና ለዛውን ሳይቀይር ቀጥተኛ የቃል በቃል የትርጉም መንገድ እንደተጠቀመ የተናገረው ጸሐፊ ዘመንፈስ ከትርጉም አንጻር ግን ከአንጋፋው ደራሲ ሀዲስ አለማየሁ የቋንቋ ተሰጦና ረቂቅ የአጻጻፍ ዘይቤ ጋር ሲነጻጸር ገና የሚቀረው ነገር እንዳለ ሆኖ ለወጣት አንባቢያን የሚመጥን የትርጉም ስራ እንደሆነም አስተያየቱን ሰጥተዋል። ለአሜሪካ ድምፅ ብርሃነ በርሀ ከአስመራ። አድማጮቻችን ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። በኮሮና ቫይረስ ድባብ ውስጥ መኖር አስጨናቂና አስቸጋሪ ተግዳሮት እንደሆነ አሁንም ድረስ ዘልቋል። በተከተቡና ባልተከተቡ ሰዎች መካከል ያለው መከፋፈል ያለፉትን ሁለት ዓመታት የበለጠ አስጨናቂ እንዲሆኑ አድርጓቸዋል። ካሪና ባህር ዛዲያን የሁለቱን ወገኖች ሀሳቦችና ሀሳቦቻቸውን ለማስታረቅ እየተደረገ ያለውን ጥረት ቃኝታለች። ሀብታሙ ስዩም ያቀርብልናል። ባለፉት ሁለት ዓመታት የኮቪድ-19 ክትባት አሜሪካውያንን ለሐሳብ ግጭት ያበቃ ነጥብ ነበረ። ላለመከተብ የወሰኑ የኋላ የኋላ ግን በቫይረሱ የተያዙ ወይንም የሞቱ ሰዎችን ለማሳፈር ሆን ተብለው የተከፈቱ ዌብሳይቶች ነበሩ። በሌላ በኩል ደግሞ ዶክተር አንቶኒ ፋውቺን የመሰሉ ክትባት መውሰድን የሚደግፉ ሰዎችንና የሕብረተሰብ ጤና ባለሙያዎች ላይ ጥቃት ስለመድረሱ የሚናገሩ ዘገባዎችም ነበሩ። የፖለቲካውን ነገር ትተን ሀቁን ብንመለከት ኮቪድ ያልተከተቡ ሰዎችን ከማናቸውም በበለጠ ጎድተዋል። ይህንን ሀቅ ግን ከቁም ነገር የቆጠረው ያለ አይመስልም። ፔር ካርሎ ቫልደሴሎ በክሌርሞንት ማኬና ኮሌጅ ውስጥ የሥነ ልቦና ጉዳዮች ረዳት ፕሮፌሰር ናቸው። ቫይረሱን በተመለከተ ያየነው ነገር ቡድናዊነት የሚነበብበት በእጅጉ ፖለቲካዊ ቅኝት ያለው ነው። ሰዎች ከቡድናቸው ውጭ ያለ ሰው ሲሰቃይ የሚያሳዩት ስሜት አልባነትን ነው። ከዚህ በባሰ መልኩ ደግሞ ከቡድናቸው ውጭ በሆነ ሰው ላይ በሚደርስ ህመም የሚደሰቱም አሉን ያሉት ጡረተኛዋ ሊንዳ መርሰር ቀደም ብለው የኮቪድ-19 ክትባትን ይቃወሙ ነበረ። የእሳቸው ጥርጣሬ ክትባቱ ከተገኘበት ፍጥነት ጋር የሚገናኝ ነው። ዘሮቻቸውና የቀድሞ ስራ አጋሮቻቸው ይህንን ጥርጣሬ ይጋሯቸዋል። ነገር ግን ይህ አቋማቸው እሳቸው ባለፈው ዓመት በቫይረሱ ከተያዙ በኋላ ተለውጠዋል። የተወሰኑ ሳምንታትን በሆስፒታል ውስጥ ካሳለፉ በኋላ ከቤተሰቦቻቸው ጋር ክትባቱን ወስደዋል። ይሁን በቃ ክትባቱ ስጡኝ እንድል አድርጎኛል። ምክንያቱም ክትባቱ እንደኔ ከመታመም ያድናቸዋል። በድጋሚ በኮቪድ ከመያዝ መከተብን መርጫለሁ። ባለሙያዎች የመርሰር ታሪክ ክትባትን የሚቃወሙ ሰዎች የሌሎችን ሀሳብ እንዴት ማስለወጥ እንደሚችሉ የሚያሳይ ነው ይላሉ። ረዳት ፕሮፌሰር ፔርካርሎ ቮልደሴሎ በድጋሚ በትንሹ ከስነ ልቦና አንፃር ካየነው ክትባትን የሚቃወሙ ሰዎች በዜና ላይ ከሚያነቧቸው ምን ያህል ሰዎች በኮቪድ ምክንያት በየቀኑ እንደሚሞቱ የክትባቱን ፍቱንነት ከሚናገሩ ታሪኮች ይልቅ በበሽታው የተሰቃየ የቡድናቸው አባል ታሪክ የበለጠ ቢገፋፋቸው ትርጉም ይሰጣል ያሉት፣ በብሪሃም ያንግ ዩኒቨርሲቲ የተደረገ ጥናት ግላዊ ታሪኮች ከገጽታ አልባ እሳስቲክ ወይም የቁጥሮች መግለጫ ይልቅ ክትባትን የማበረታታት አቅም እንዳላቸው ይፋ አድርጓል። በአንደኛው ሙከራ ላይ ክትባትን የሚቃወሙ ተማሪዎች በክትባት ሊገታ በሚችለው በሽታ የተያዙ ሰዎችን እንዲጠይቁ ተደረገ። በመጨረሻም ሰባ በመቶ ተማሪዎች በክትባት ላይ የነበራቸውን አቋም ቀይረው ተገኙ። ባለሙያዎች ከአደባባይ ማሸማቀቅ ይልቅ ትምህርት ስለ ክትባት ያለን አመለካከት ለመቀየር የተሻለ እንደሆነ ይጠቁማሉ። ከሴቶች ዘገባችን ደግሞ ከሴቶች ጤና ጋር ይያያዛል። በሴቶች ላይ ከእድሜ ጋር ተያይዘው ከሚመጡ ተፈጥሯዊ ለውጦች አንዱ ስለሆነው የወርሃዊ ዑደት ወይም የወር አበባ ማቆም ማቆም ነው የምናነሳው። የሴቶች የተፈጥሮ ውደት ማቆም ሂደት በአብዛኛው ከአርባ ዓመት በኋላ የሚጀምር ሲሆን የሴቷ የወር አበባ ማለት የእርግዝና እና የመውለጃ ወቅት ማብቃቱ የሚታወቅበት ሂደት ነው። በእነዚህ ጊዜያት ውስጥም ሴቷ በብዙ አካላዊና ና ስሜታዊ ለውጦች ውስጥ የምታልፍ ሲሆን የሰውነት በድንገተኛ ከፍተኛ ሙቀት ውስጥ ማለፍ፣ የስሜት መለዋወጥ፣ እንቅልፍ ማጣትና ና ቁጡነት ዋነኞቹ ናቸው። አንዲት ሴት ለአስራ ሁለት ወራት ያህል ምንም አይነት የወር አበባ ካላየች ሙሉ ለሙሉ የወራዊ ይህ የስነ ተዋልዶ ዑደቷ አቁሟል እንደሚባል ባለሙያዎች ይናገራሉ። በዚህ ዙሪያ አሊሰን ሊኮንጎ ፈርናንዴዝ ከሴኔጋል ተከታዩን ልካልናለች። በሴኔጋል የሴቶች ወርሃዊ የስነ ተዋልዶ ዑደት ወይም የወር አበባ ማቆም ለሰዎች የሚያወሩት ነገር አይደለም። ከዚህ ጉዳይ ጋር በተያያዘ ለሚፈጠሩ ምልክቶች የሀኪሞች ምክር ፈልገው ወደ ጤና ጣቢያ የሚመጡ ሴቶች ቁጥርም እጅግ አነስተኛ ነው። የማህፀን ሐኪም የሆኑት ፕሮፌሰር አብዱል አዚዝ ከሴቶች ወርሃዊ ስነ ተዋልዶ ዑደት መቋረጥ ጋር በተያያዘ እንደ አውሮፓውያን አቆጣጠር በ2008 ዓ.ም የመመረቂያ ጥናታቸውን ሰርተዋል። የሴቶች ወርሃዊ የስነ ተዋልዶ ዑደት መቆም ማህበረሰባዊ የሆነ የስነ ልቦና ትርጓሜ ያለው ሴቶች የወር አበባ መቋረጥን ከዚህ በኋላ ልጅ መውለድ ካለመቻል እና በቤተሰብ ውስጥ ያላቸው ሚና ከመለወጡ ጋር ያያይዙታል። በእነዚህ ወቅቶች ራስ ምታት፣ የመገጣጠሚያ ህመም፣ የእንቅልፍ ማጣት፣ የጸጉር መርገፍ፣ የማህፀን መድረቅ የመሳሰሉት ምልክቶች ቢኖሩም ከሰው ሰው ይለያያሉ። ይሁንና ወርሃዊ የስነ ተዋልዶ ዑደቱ ሙሉ ለሙሉ ከመቆሙ በፊትም የተለያዩ ምልክቶች ይመጣሉ። ማደሊን ሳር አዋለ ስትሆን 53 ዓመቷ ነው። የሽግግሩ ጊዜ ከባዱ ወቅት ማለት ነው። መቆጣት አለ። ሰውነት በምን አይነት መልኩ እየሰራ እንደሆነ ማወቅ አትችልም። በቃ በሽታ መሆኑን ለራስ መንገርና በሴት ልጅ ህይወት ላይ ትልቅ ለውጥ የሚያመጣ መሆኑን በማሰብ ለራሳችን መንገር ይኖርብናል። ማደሊን ከተማረችው ትምህርት ይልቅ ያሳለፈችው ነገር ስለ ሴቶች ስነ ተዋልዶ ዑደት ማቆም ሂደት ብዙ ነገር እንድትረዳ አድርጓታል። 55 ከመቶ የሚሆነው የሴኔጋል ህዝብ 20 በመቶ ለእናቶችና ህጻናት የሚደረጉ የተለያዩ እንክብካቤዎችን ይማራሉ። በጠቅላላ በሀገሪቱ የሴቶች የወርሃዊ የስነ ተዋልዶ ዑደት ማቆምን በተመለከተ ግን ፍጹም አይወራም። የሴቶች ወርሃዊ ዑደት ማቆም ጋር በተያያዘ ሴቶች በበቂ ሁኔታ መጃው አልደረሳቸውም። ብዙ ሴቶችም ምን እንደሆነ እንኳን አያውቁም። ነገር ግን ይህ ሁኔታ ሲያጋጥም ምን አይነት ነገሮችና ለውጦች እንደሚፈጠሩ ማስረዳት ያስፈልጋል። የወርሃዊ የስነ ተዋልዶ ዑደት መቋረጥ ከሚያመጣቸው አካላዊ ለውጦች ውጪ በሴቶች እጅግ በመፈራቱ የስነ ልቦና ድጋፍ ያስፈልጋል። በዚህ ንሳ ማደሊን በጥንቃቄ በማዳመጥ የስነ ልቦና ድጋፍ ትሰጣለች። በሴኔጋል የሴቶቹ ዑደት መቋረጫ ዕድሜው ከነጮች ጋር ሲወዳደር እጅግ አነስተኛ ነው። አብዛኞቹ ነጮች በሐምሳና ሐምሳ አንድ ዓመታቸው ነው ወደ ዑደቱ የሚገቡት። ነገር ግን በሌላ በኩል ሴቶች በሙሉ በዚህ የተነሳ ችግር ያጋጥማቸዋል። ከሁሉም የሚረብሻቸው ደግሞ ድንገተኛ የሆነ ሙቀቱ ሳይሆን በሌሊት በላብ መጠመቁ ነበረ። እሱም ካልሆነ ግን ሌሎች ነገሮች አሉ። ልጅ መውለድ አለመቻል ታዲያ የኑሮ ቀውስንም ያስከትላል። ይሁን እንጂ በአንጻሩ አንዳንድ ሴቶች ይሄ ሂደት ነፃ የመሆን ሂደት ነው ይላሉ። ችን ስለነበረን ቆይታ እያመሰገንን የሐሙስ ምሽት መርሃ ግብራችንን እዚህ ላይ ፈጸምን አስተያየትና ጥያቄዎቻችሁን ፌስቡክ ገጻችን ቪ አማሃሪክ አድርሱን እንዲሁም ደግሞ ልትደውሉልን ትችላላችሁ የቪ አማሃሪክ የስልክ ቁጥሮችን በመጠቀም ኤደን ገረመው መርሃ ግብሮን በመምራት ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብረናችሁ ቆይተናል የዛሬውን እዚህ ላይ ፈጸምን ደናደሩ